ማክሰኞ ታሳስ 27 2012 በኢትዮጵያውያን የክርስትና እምነት ተከታዮች ዘንድ የልደት በዓል ይከበራል። ልደተ በዓሉን አስመልክቶ ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአውስትራሊያና ኒውዚላንድ አህጉረ ስብከት ሊቀጳጳስ ለእምነቱ ተከታዮች መንፈሳዊ መልእክታቸውን አቅርበዋል። እንሆን በስመ አብ ወወልዱ መንፈስ ቅዱስ አህዱ አምላክ አምላካችን እግዚአብሔር በምረትና በቸርነት አመቱን በሰላም አቆይተን በዛሬ ሁለት ደግሞ ይህንን ክብረ ባል አስመልክቶ አጠቃላይ ለኢትዮጵያውያን ለሁሉም አማኝ ይህን መልእክት እንድናስተላልፍ ስለረዳሃን አመቱንም በሰላም ስላቆየን ክብረ ምስጋና፣ ወዳሴ ለአንተ ይሆንልን አምላካችን እግዚአብሔር። በዓሉን ባለ ደስታ፣ ባለ ፍሳ እንድታደረግልን እንለምንሃለን። እግዚአብሔር አምላካችን እናንተንም ያቆይልን። እንኳን አደረሳችሁ እንላለን። የተወደዳችሁ ኢትዮጵያውያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ውስጥም በዓለም ዙሪያም የምትገኙ እንኳን ለሁለት ሺህ አስራ ሁለት ዓመተ ምሕረት የበዓለ ልደት በሰላም አደረሳችሁ እንላለን። በዓሉ የሰላም የፍቅር፣ የአንድነት በዓል እንዲሆን ደግሞ እንመኛለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም መቼም ጥምቀትን በምናከብርበት ጊዜ የተለያዩ ታሪኮች፣ የተለያዩ ገጠመኞች፣ የተለያዩ ለሰው ልጅ የተደረጉ ክንውኖችን እንረዳለን። በመጀመሪያ የምንረዳው እግዚአብሔር ለሰው ያለውን ፍቅር ነው። የሰው ልጅ በስነ መለኮት ትምህርት መሰረት እንደ ክርስትና ሀሳብ የሰው ልጅ ከእግዚአብሔር ተለይቶ በኃጢአት ምክንያት ወድቋል። እግዚአብሔርና ሰው በአንድ ቃል ሲገለጥ ተለያይተዋል። አሁን እግዚአብሔር ሰውን ከመውደዱ የተነሳ እንዲሁ ወዷልና በማለት ልጁን ሰው ሆኖ ሰው ካለበት ድረስ እንደመጣ እንረዳለን። ስለዚህ ይሄ ታላቅ ፍቅር ነው። ፍቅር አቶ የነበረውን ሰው እግዚአብሔር በፍቅር ጎበኘው። በፍቅር ሲጎበኘውም ሰውን በመሆን ነው የጎበኘው። እንዲሁ በአማላጅ አይደለም፣ እንዲሁ በሌሎች አይደለም። ራሱ ሰው ነው የሆነው። ሰው የሆነበት ምስጢርም ራሱ በጣም አስደናቂና አስገራሚ ነው። ሰው የሆነው በቤተልሔም፣ በድሃ ሰፈር፣ በናዝሬት በሚገኙ በድሃ ሰፈር ድንግል ቅድስት ከሆነች ነገር ግን በቤተሰቧ በአጠቃላይ በማህበረሰቡ በዝቅተኛ ኑሮ የሚኖሩ ናቸው እና እግዚአብሔር የልባችን ቅንነትና የውስጣችን ቅድስና ነው እንጂ ያንን የእኛን ማህበራዊ ማንነት አይመረምርምና፣ ከዚያም አልፎ ልደቱን ስንመለከት ልደቱ የተከናወነው በከብቶች በረት ነው። እጅግ በጣም በወረደ ሰው ይቅርና የተገደዱ ሰዎች የተቀጠሩ ሰዎች ካልሆነ በቀር የማይመረጥ ቦታ ነው። ጌታ እዚያ ላይ ነው የተወለደው። እና የጌታ በበረት መወለድ የሰውን ልጅ ያለበትን የኑሮ ደረጃ እና የውድቀት ደረጃ የሚያመለክት ነው። እንግዲህ እግዚአብሔር ሰውን ከመውደዱ የተነሳ ሰው ከመሆኑ አልፎ ሰው በተጸየፈበት ቦታ ላይ ነው የተወለደው። ይሄ እንግዲህ ሁለተኛው ነው እና ትሕትናን ሊያስተምር አጠቃላይ የሰው ልጅ ከትዕቢት ወደ ትሕትና፣ ወደ ዝቅታ ወርዶ ዝቅ ብሎ ማገልገል እንዴት እንደሚያስደስትና እንዴትም ደግሞ ለራስ በረከት እንደሚሆን ኢየሱስ ክርስቶስ ራሱ ያሳየን ስለሆነ ይሄም ሁለተኛው ነው። ሶስተኛው የደስታ ምንጭ ነው። እግዚአብሔር ጌታችን ኢየሱስ ክርስቶስ በተወለደበት ቦታ ምንም ቦታው ዝቅተኛ ቢሆን፣ ምንም ቦታው በረት ቢሆን፣ ምንም ቦታው በሰው ዓይን የተናቀ ቢሆንም እሱ በተወለደበት እሱ በተገኘበት ቦታ መላይት መጥተው ዘመሩ እና ስባት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ለእግዚአብሔር በሰማይ ምስጋና ይሁን ለሰው ልጅም በጎ ነገር በምድር ተብሎ ለሰው ልጅ በጎ ነገር ታወጀ፣ ለእግዚአብሔር ደግሞ በሰማይ ምስጋና እንድናቀርብ ይህንንም የሰማይ መላይት እንደተናገሩት ነው። ከዚያ ቀጥሎ እነዚህ የእረኞች በዚያ በበረቱ የተገኙት ከብት ጠባቂዎች በዚያ ሌሊት የዚህ አይነት ምስጋናና ብርሃን በጨለመው መካከል ብርሃን ሲፈጠር እነዚህ ሰዎች ደንግጠው ነበረ። ነገር ግን ከአሁን በኋላ ድንጋጤ እንዳይማመጥ አይዟችሁ፣ አትፍሩ፣ የምስራች እናንተስ አይዟችሁ፣ አትፍሩ፣ የምስራች ዛሬ በዳዊት ከተማ አዳኝ እሱም ጌታ ተወልዷል ተብሎ አዳኛችን ኢየሱስ ክርስቶስ በዚያች በተነገረላት በዳዊት ከተማ በቤተልሔም እንደተወለደና ያ የእሱ ልደትም የእኛ የምስራች አይዟችሁ የተባልን መሆኑን የምንረዳበት ነገር ነው። እነዚህን ሰብስበን እንደ ክርስቲያን ስናስብ ዛሬ በዓለም ላይ እጅግ በጣም ብዙ ደስታ የራቃቸው ሰዎች፣ እጅግ በጣም የተዋረዱ ሰዎች፣ እጅግ በጣም በተለያየ የኑሮ ደረጃ በእስር ቤት፣ በስደት፣ በማጣት፣ በተለያየ ነገር የተሰቃዩ ሰዎችና ችግረኞች እንዳሉ እናምናለን። ስለዚህ እኛ ልደትን እንደምናከብር ሁላችን በዚህ ጌታ ለእኛ ባደረገልን ታላቅ የመስራችንና ታላቅ ውለታ እሱ ከእኛ ጋር የሆነውን ያህል እኛም ከወደቁት ከደህዩት እናም ደግሞ በዝቅተኛ ቦታ ካሉ ሰዎች ጋር እንድንሆን ጥሪ እንድናቀርብ ነው። ሌላው በስልጣንም በተለያየ መልክ ከምንጣላ ይልቅ እሱ ያደረገልንን የዝቅታ ቦታ ዝቅ ብለን የተዋረዱትን፣ ዝቅ ያሉትን፣ ያጡትን፣ የነጡትን፣ ከእኛ በታች የሆኑትን ከፍ በማድረግ እንድንሰራ ጥሪ እንድናቀርብ ነው። ሌላው አሁን በዚህ ወር ውስጥ በእውነት በዚህ ሀገር እጅግ በጣም ከፍተኛ የሆነ የእሳት አደጋ እየተካሄደ ነው። ዛሬ ሁሉ ብዙ የተፈናቀሉ ሰዎች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አውስትራሊያና በኒውዚላንድ ሀገረ ስብከት በዚህ ሀገር ጃንዋሪ አራት ጀምሮ የጸሎትና የምህላ አዋጅ አውጀናል። በዚህ ሀገር ስለተፈጠረው ችግር ከዚህም ጋር ደግሞ ኢትዮጵያውያን በያሉበት የሚችሉትን እንዲያዋጡና ለችግረኞች እንዲሰጡ እንደገናም ደግሞ አንድ ላይ አዋጥተን በሀገረ ስብከቱ ምናልባትም የጥምቀት አንድ ላይ ሆነን ስጦታ እንድንሰጥ እየተዘጋጀን ስለሆነ በዚህ አጋጣሚ ይህንን መልእክት የሚሰሙ ሁሉ አንደኛ በያሉበት እርዳታ እንዲያደርጉ፣ ሁለተኛ በየአጥቢያ ቤተክርስቲያናቸው የተሰበሰበውን ገንዘብ በጥምቀት መጥተው እዚህ ለሚሰጡ የእርዳታ ድርጅቶች እንድንሰጥ ጥሪ እናቀርባለን። የዘንድሮ በዓል የሰላም የፍቅር በዓል እንዲሆንልን እንመኛለን። እንዲሁ በሀገራችን በኢትዮጵያም የተለያዩ ችግሮች አሉ። እግዚአብሔር አምላካችን ችግሩን እንዲያቀልልና እሱ በዚያ በጨለማ ቦታ በቤተልሔም ተገንቶ ዓለምን ብርሃን እንዳደረገ ሁሉ የዘንድሮ ዓመት የብርሃን የቅድስና የይቅርታ የአንድነት እንዲሆንልን እግዚአብሔርን እንለምናለን። ሁላችሁም የሰላም የእርቅ የፍቅር ሰዎች እንድትሆኑ በእግዚአብሔር ስም እንጠይቃለን። በዓሉ የሰላም የፍቅር እንዲሆንልን እንለምናለን። አሜን። Enjoy more stories in your language by visiting SPS dot com dot au